of America. <laughs> የትግራይ ህዝብ ዲሞክራሲያዊ ንቅናቄ መሪ አቶ ሞላ አስገዶም ብዛታቸው በመቶዎች የተቆጠረ የድርጅቱን ታጣቂዎች ይዘው ወደ ኢትዮጵያ መግባታቸው ድርጅቱን ከመጉዳት ይልቅ ያጠናክረዋል ይላሉ የቀድሞ የህወሀት ታጋይ ዶክተር አረጋዊ በርሄ ለአሜሪካ ድምጽ በሰጡት የሰሞኑ ሁኔታ ትንታኔያቸው። በሌላ በኩል ደግሞ ከወጡት መካከል አሁንም ሱዳን ውስጥ ያሉትን ለመመለስ ጥረት እየተደረገ መሆኑን የትህዴን ምክትል ሊቀመንበር አቶ መኮንን ተስፋዬ ተናግረዋል። የሱዳን ባለስልጣናት ከስድስት መቶ ከሚበልጡ ታጣቂዎች ላይ ትጥቅ መረከባቸውን ሱዳን ትሪቡን የሚባለው የድረገጽ ጋዜጣ አመልክቷል። በዝርዝሩ ሰለሞን አባተ። ሱዳን ትሪቢዩን የሚባል መሰረቱ ካርቱም የሆነ የኢንተርኔት ጋዜጣ ሰሞኑን ይዞ በወጣው ዘገባ የሱዳን ባለሥልጣናት ከትግራይ ህዝብ ዲሞክራሲያዊ ንቅናቄ መሪ አቶ ሞላ አስገዶም ጋር ከኤርትራ ግዛት የወጡና ሱዳን ከተማ ሀምዳይት የገቡ የ683 ታጣቂዎችን መሳሪያ አስፈትተው መረከባቸውን አመልክቷል። እንዲያውም በኤርትራይቱ የወሰን አቅራቢያ ከተማ ኦምሃጀር ላይ በኤርትራ ወታደሮችና በአቶ ሞላ ታጣቂዎች መካከል ግጭት ተፈጥሮ እንደነበርም መጠቆሙን ሱዳን ትሪቢዩን ዘግቧል። የሁኔታዎችን ሂደት ለማጣናት እያደረግን ያለነውን ጥረት ቀጥለናል። ኤርትራ የሚገኘው የትግራይ ህዝብ ዲሞክራሲያዊ ንቅናቄ ምክትል ሊቀመንበር አቶ መኮንን ተስፋዬ ዛሬ በሰጡን ቃል፣ አቶ ሞላ አስገዶም በግምገማ ስልጣን እንዲለቅ እንደሚደረግ ስላወቀ ነው ቀድሞ የወጣው ብለዋል። ለመሆኑ የሰሞኑ የትግራይ ህዝብ ዲሞክራሲያዊ ንቅናቄ ሁኔታ ያለው ጫና ምን ይሆን? ሆላንድ የሚገኙትን የቀድሞ የህወሃት መሪ ዶክተር አረጋዊ በርሄን አነጋግሬ ነበር። በእርግጥ ሰሞኑን ይሄ ወሬ ሰምተነዋል። ያው ሚዲያዎችም እያስተጋቡት ነው። ኢህአደግም የልብ ልብ ተሰምቶት ወሬውን በስፋት እያስተጋባው ይገኛል። የሆነ ሆኖ ግን እስከዚህ ድረስ ትልቅ ነገር የተፈጠረ ሆኖ አላየውም። እኔ በእርግጥ አስገዶም አምስት መቶ የሆኑ ስድስት መቶ የሆኑ ከእሱ ጋር የነበሩት ታጋዮች ከደምህት ከድቶ ወደ ህወሀት ገብቷል። እጁ ሰጥቷል። ግን እዛ ትግል ሜዳ ላይ ደምህት ላይ ትህዴን ማለት ነው። የነበረው ኃይል ግን ከዛ በላይ በጣም የበዛ ስለሆነ ወደ አስር ሺህ ከዛም በላይ የሚገምቱት አሉ። ስለዚህ አንድ የአመራር አባል ሞላ አስገዶ ማለት ነው እና አምስት መቶ የሚሆን ታጋይ ከርቶ ወደ ኢህአዴግ መግባቱ በድርጅቱ ላይ የሚያመጣው ብዙ መናወጥ ያለ አይመስለኝም። ምክንያቱም ለጊዜው በእርግጥ መደናገጥ ሊፈጥርባቸው ይችል ይሆናል ዋና አምስት መቶ አስር ሰውም ሲወጣ ያው መጠየቅ መደናገጥ አይቀርም። በተረፈ ግን በቅርጹም ይሁን በአሰራሩ በይዘቱ የሚያመጣው ለውጥ ያለ አይመስለኝም። ኢህአደግም ከዚህ የአምስት መቶ ሰው መግባት የሚያካብተው ድል የሚገኝ አይመስለኝም ለፕሮፓጋንዳ ፉጆታ ግን በእርግጥ ለተወሰነ ጊዜ ለአንድ ሳምንት የሚሆን የፕሮፓጋንዳ ፍጆታ ሊጠቀምበት ይችላል። አሁን ወደ አቶ መኮንን ተስፋዬ ልመልሳችሁ። በዚህ አምስት መቶ በሚባል ቁጥር አይስማሙም። የትግራይ ሕዝብ ዴሞክራሲያዊ ንቅናቄ ትሕዴን፣ ምክትል ሊቀመንበር ናቸው አቶ መኮንን ተስፋዬ። በዚሁ ዛሬ በሰጡን ቃል አቶ ሞላ አስገዶም በግምገማ ስልጣን እንዲለቅ እንዲደረግ ስላወቀ ነው ቀድሞ የወጣው ብለዋል። ሓደ ሚትን ዓሰርተ ሓምሽተን ተጋድልቲ እዩ ወሲድዎም ነይሩ ካብዚ ሚትን ዓሰርተ ሓምሽተን ተጋድልካ እቶም መርባዕ ሸመንተ እናጎድቦም ተመሪቶም ኣለዉ ባዕሎም መፅኦም ኣለዉ። አብኡ አንድ መቶ አስራ አምስት ወታደሮችን አታሎ ወስዶ ነበር። ይሁን እንጂ አርባ አምስቱ ሁኔታውን ስለተረዱ ተመልሰዋል ብለዋል። አቶ መኮንን አሁንም ቢሆን ሱዳን ምድር ላይ ያሉ ጥቂት የቀሩ ታጣቂዎችን ለመመለስ ጥረት እያደረጉ መሆናቸውን ጠቁመው፣ ይሁን እንጂ ትናንትናና ዛሬ እንደሚሰማው በኃይላቸውና በሌሎች ወገኖች መካከል የተካሄደ የተኩስ ልውውጥ አለመኖሩን ተናግረዋል። ድርጅታችን ኃያልና ጠንካራ መሆኑ የሚታወቅ ነው የሚሉት የትህዴኑ መሪ መኮንን ተስፋዬ ሌሎች ድርጅቶችን ማሳነስ የአቶ ሞላ አመለካከት ሊሆን ይችላል ብለዋል። ሁሉም ምላጥነት የዲሞክራሲ የፈትሕን ይዝቃለስ ከለት ውድዋት ሁን ከከም አቅመን ከከም ዘራየ ሊቀለፋ ከም ዘለዋ ይፈል በአንድ የሰመረች ኢትዮጵያ የሚያምኑ ድርጅቶች በዶክተር ብርሃኑ ነጋም ድርጅቶችም ሆነ በሌሎች ላይ የሚናገረው ሌሎችን አሳይቶ ራሱን ለማተለቅ ነው። ከሞላ የሚበልጥ እንጂ የሚያንስ ሰው የለም ብለዋል። መኮንን ተስፋዬ መኮንን አክለውም ከድርጅታቸው ሀያ አምስት የማዕከላዊ ኮሚቴ አባላት ከአቶ ሞላ በስተቀር አንድም የወጣ አለመኖሩን ገልጸውልናል። ወጣ የሚባለው ቁጥር አቶ መኮንን ተስፋዬ አንድ መቶ አስራ አምስት ነው ብለው ከዛም አርባ አምስት መመለሱን ቢናገሩም በሱዳን ትሪቢዩን ላይ የወጣው መግለጫ ከስድስት መቶ በላይ ታጣቂዎች ለሱዳን መንግሥት ባለሥልጣናት መሳሪያ ማስረከባቸውን መናገራቸውን ቀደም ሲል ጠቁመናል። ይህ ቁጥርና በአጠቃላይ ያለው ሁኔታ ትርጉሙ ምንድን ነው? አሁን ደግሞ ወደ ህወሀቱ አንጋፋ ታጋይ ወደ ዶክተር አረጋዊ በርሄ ልመልሳችሁ። በእርግጥ ቁጥሩ በዛ ስላለ ማለት ማለት ከመቶ በላይ ስለሆነ እንዴት ሊሆን ይችላል የሚለው ጥያቄ ማንሳቱ ተገቢ ነው። ነገር ግን ምንድን ነው ሁለት ነገሮች ማየት ያስፈልገናል። አንደኛ እነዚህ አሁን ተመለሱ የሚባሉት ከዱ የሚባሉት ታጋዮች ኢህአደግን ኮን ነው ኢህአደግ አፋኝ ነው ጨቋኝ ነው መብታችን ረግጠዋል፣ ድህነትን አስፋፍተዋል። ስለዚህ መታገል አለብን ብለው ከህወሀት በአጠቃላይ ከኢህአዴግ ደግሞ በተለይ ሸሽተው የወጡ ናቸው። በዛ ላይ ደግሞ መጨመር ያለብን ነገር ካለ ብዙ ወጣት ነው አገሩን ጥሎ እየወጣ ያለው። ምክንያቱም ጭቆናውንም ድህነቱንም በሁሉ ገጽ ፖለቲካውም፣ ኢኮኖሚውም ስላስጨነቀው የግድ በየአቅጣጫው እየወጣ ነው ያለው። በብዛት ባህር እየበላው ነው ያለው። ምድረ በዳ እየበላው ነው። እነዚህ የወጡትም ለመታገል ነው የወጡት። ቢፈልጉ ኑሮ ወደ ተራ ስደት ዝም ብሎ ማምራት ይችሉ ነበር ነገር ግን አይ እንታገላለን ብለው ነው የወጡት አንድ ጭብጥ ይሄ ነው ከገቡ በኋላም ያገኙት ሁኔታ የሚመቻቸው አልነበረም እኔ እንደሚገባኝ ግማሹ አስር አመት ግማሹ አስራ አምስት አመት ያደረገ ታጋይ ነው እዛ ያለው እና እዛ ሄዶ ቁጭ ካለ ቁጭ ብሎ ዝም ብሎ ተቀላቢ ብቻ ከሆነ አይመቸውም። እሱ የወጣው አገሩን ላይ ያለው ጨቋኝ ስርዓት ለመገርሰስ እና ዲሞክራሲያዊ ስርዓት ለመትከል ለማቋቋም ስለሆነ እዛ ሂዶ ቁጭ ማለቱ አይቀበለውም። ስለማይቀበለው ብዙ ቅሬታዎች እያካበተ መጥተዋል። በዛ ላይ ደግሞ አንዳንድ ጠንካራ የሆኑ ታጋዮችም ተገድለዋል። እነ ኮሎኔል ፍስሐ የሚባሉ ከመካከሉ ጠንካራ ታጋዮች የነበሩ በእውነት የሚታገሉ ሰዎች ተገድለዋል። ይሄ ሁሉ ቅሬታዎች ተሰብስቦ እንግዲህ በታጋዩ ላይ በቀላሉ ነው የሚሰራጨው እና ይሄን አይነት ስሜት ያካበቱ ሰዎች ለነ ሞላ ጥሩ ሊሰባሰቡ የሚችሉ ሀይሎች ናቸው። በዛ ላይ ደግሞ የኢህአደግ የስለላም እንትንም እየጨመረበት ሊሄድ ይችላል። ማለት ውስጥ ገብተው የሚያደራጁ እንደምታውቁት ኢህአደግ አምስት ለአንድ በሚለው አደረጃጀት የታወቀ ነው። ህዝባችንን በአጠቃላይ ጨፍድዶ ይዞት ያለ በዚህ አምስት ለአንድ የሚባል አደረጃጀት ነው ኢቨን ዩኒቨርሲቲ ውስጥም ያለ አደረጃጀት ነው ይሄ አምስት ለአንድ ሀገሪቱ በሙሉ በዚህ ነው የምትያዘው ያለች ስለዚህ ይህም ተሞክሮ ስላለው በዛ ውስጥ አስገብቶ ይህን ስራ እንዲሰራ ከማድረግ የተነሳም ሊሆን ይችላል። ስለዚህ እነዚህ ሁለቱ ሁኔታዎች አዳምረን አጠቃለን ስናይ በዛ ያለ የደምህት ሰራዊት ከድቶ መውጣቱ ብዙ የሚያስገርም ሆኖ አይታየኝም። ለኔ ዶክተር አረጋዊ ትህዴን ባወጣው ድርጅታዊ መግለጫ እርስዎ በገለጿቸው ዓመታት ውስጥ በአስራ አራት ዓመታት የትግል ጉዞ ይላል ድርጅታችን ትህዴን በማህበራዊ ኢኮኖሚያዊ፣ ፖለቲካዊና ወታደራዊ መስክ ከፍተኛ ድሎችን እያስመዘገበ መጥቷል ብሏል። እርስዎ ደግሞ የሚገልጹልኝ የሚያደራጀው ሰራዊት የተቀመጠ ሰራዊት መሆኑን ነው። ለዚህም ነው የተጋለጠው ለእንደዚህ አይነት ድርጅት ነው የሚሉኝ እና እንዴት ነው ሁለቱን ነገሮች የሚያዩአቸው ይመስላሉኝን ሀሳብና ድርጅታዊ መግለጫውን የትህዴንን አይ የትህዴን ወይም የደምህት መግለጫ አስመዝግበናል፣ የሚለው ድል ምንድን ነው ያስመዘገበው ድል? ምድር ላይ መሬት ላይ እኮ መታየት አለበት። ምንድን ነው ያስመዘገበው ድል? እኔ እስከማውቀው ድረስ ይሄ ነው ያስመዘገበው ድል ብዬ ልጠቅሰው የምችል የለኝም። ምናልባት እንደ ድል ከተቆጠረ ሰራዊቱ እየበዛ ሂደዋል። የሰራዊቱ መብዛት ደግሞ የደምህት እንቅስቃሴ ሳይሆን ማለት የደምህት ፖለቲካዊ ወይም ፕሮፓጋንዳዊ እንቅስቃሴ ሳይሆን የኢህአደግ አፈና የኢህአደግ ጭቆናና ኢትዮጵያ ውስጥ ኑሮ እየከፋ መሄዱ በሁሉም አቅጣጫ ወጣቱ ከቀየው ከሀገሩ እየተፈናቀለ እንዲወጣ የፈጠረው ሁኔታ ነው። ስለዚህ በምንም መለኪያ ይሄ ደምህት ከወጣ ወዲህ ይሄ ኢኮኖሚያዊ፣ ፖለቲካዊ፣ ወታደራዊ ውጤቶች አስመዝግበዋል ድሎች አስመዝግበዋል የሚለው ዝም ብሎ ሰማይ ላይ ያለ የተንጠለጠለ ነገር እንጂ ምድር ላይ የሚታይ ነገር አለ ብዬ አላውቅም። አላየንም። አሁን እንደ ኮሎኔል ፍስሐ አይነት ሰዎችን ጠቅሰውልኛል፣ ብዙ ስራ በኢህአደግ ውስጥ ሰርተው የወጡ ያሉኛሉ። ለመሆኑ እኚህ ሞላ አስገዶም ራሳቸው ተቃዋሚ ነበሩ ሲጀመር የሚል ሀሳብ ወይም እምነት አሉት? በቅርብ የሚያውቋቸው ከሆነ በቅርብ አላውቀውም። ሰውየው ግን አሁን ከሚሰጠው መግለጫና አካሄዱ ሳየው፣ ጊዜውም የመረጠበት ጊዜ ሳየው፣ በእውነት ሊቃወም የወጣ ሳይሆን 私はこの世にいた。 ባጭሩ ከመጀመሪያውኑ ጀምሮ አዎ ይመስለኛል። ዶክተር አረጋዊ ይህንን እንቅስቃሴ አርበኞች ግንቦት ሰባት ለአንድነትና ለዲሞክራሲ ንቅናቄ ባወጣው መግለጫ የከሸፈ ሙከራ ብሎታል። ከዚህ ጋር ምን ያህል ይስማማሉ? የሚቃወሙታል? ይህን ሀሳብ አዎ ገብቶኛል። ጥያቄው ብዙ ችግር የሚፈጥርበት አይመስለኝም። በዚች ብቻ እኔ ሳያት ይቺ ኢንሲደንት ወይም ይቺ አጋጣሚ ጊዜያዊ መረበሽ ሊፈጥርበት ይችል ይሆናል እንጂ መሰረታዊ የሆነ መዛባት የሚፈጥርበት አይመስልም አይመስለኝም። ምክንያቱም አንደኛ በአመራር ደረጃም ስናየው ሞላ በእርግጥ ሊቀመንበር ነበረ፣ ግን ሌሎች የአመራር አባላትም አሉ። አብዛኛዎቹ እዛ ነው ያሉት አብዛኛዎቹ የአመራር አባላት። ሁለተኛ በሰራዊቱም ስናየው አብዛኛው ሰራዊት እዛ ነው ያለው። የትህዴን የደምህት ሰራዊት አብዛኛው እዛ ነው ያለው። ይሄ አምስት መቶ ቢበዛ ስድስት መቶ አባል ነው የወጣው እና ለምን እንደወጣም ቅድም አብራርቸዋለሁ። ስለዚህ አብዛኛው በሺዎች የሚቆጠሩ እዛ ነው ያሉት። እነዚህ ሺዎች ደግሞ ያወጣቸው ምክንያት የኢህአደግ አምባገነናዊ አገዛዝ ነው። ሁኔታው ደግሞ አልተለወጠም። ሁኔታው እስካልተለወጠ ድረስ ደግሞ ማለት የአምባገነኑ አገዛዝ የኢህአደግ ስላልተለወጠ እነዚህ ሰዎች የሚመለሱ አይደሉም። አሁን የተመለሱት እዛ ሁነው እነሱን ችግር ሊፈጥሩ የሚችሉ የነበሩ ናቸው። ስለዚህ የእነዚህ መውጣት ምናልባት በደንብ ከተጠቀሙበት በደንብ ካዩት የቀሩት ደምህትም ይሁን ጥምረቱም ይሁን የተሻለ ሁኔታ ሊፈጥርባቸው የሚችል ይመስለኛል ስገምተው እና ባጭሩ፣ ትልቅ መዛባት ይፈጥራል ብዬ አልገምትም። በቀረውስ የኢትዮጵያ የፖለቲካ እንቅስቃሴ በተቃውሞው ላይ የሚያሳድረው ተጽዕኖ ጫና አይኖርም። ይሄ የአንድ ሳምንት ሞቅ ሞቅ ወይም ሆያ ሆየ ነው እንጂ ሞላ ስለገባ የሚፈጠር ነገር ያለ አይመስለኝም። አንደኛ ወታደራዊ ሚዛኑ እንደነበረ ነው የሚቀጥለው። ማለት ይሄ ትንሽ ትንሽ ሀይል ነው የሄደው። በእኔ ጥናት፣ በእኔ ግምገማ በጣም ትንሽ ኃይል ነው የሄደው ኢንፋክት ከወታደራዊ ሚዛኑ ይልቅ የፕሮፓጋንዳ ጠቀሜታው ለኢህአደግ የበለጠ ይመስለኛል። ምክንያቱም ሰሞኑን እንዳየነው ኢህአደግ ተወጥረዋል፣ በብዙ አቅጣጫ ተወጥረዋል። ሊመልሰው የማይችል ጥያቄዎች ቀርበውበታል። ባህሪው ሊመልሰው አይችልም። የተዘፈቀበት የኮራፕሽን የአሉ የጭቆና የግፍ ሁኔታዎች ጥያቄዎቹን ሊመልሳቸው አይችልም። መውደቅ ብቻ ነው የቀረው። ስለዚህ በዚህ ሁኔታ እያለ ይሄ አዲስ የነሞላ መግባት የሚፈጥረው ንፋስ ትንሽ ንፋስ ያገኛል። ልክ በመስኮት ብቅ ብለ ንፋስ እንደምትቀበለው ትንሽ ይቀበል ይሆናል። ቤቱ በጠቅላላ ግን፣ የኢህአደግ ቤት በጠቅላላ ግን በኮራፕሽንና በጭቆና በስብሰዋል። ስለዚህ ትንሽ ንፋስ ይሰጠው ይሆናል። በዚች ላይ ትንሽ አንድ ሳምንት የሚሆን ብዙ ሊፈክርበት ይችል ይሆናል። ከዛ ውጭ ግን ሁኔታው ወደ ነበረበት ነው የሚመለሰው። ይኸውም በኢትዮጵያ ህዝብና በጭቁን የኢትዮጵያ ህዝብና በኢህአደግ መካከል ያለው ሊፈታ ያልቻለው ውጥረት የሚፈታበት አቅጣጫ ይዞ ይቀጥላል። ዶክተር አረጋዊ ሌላ አንድ ተጨማሪ ጥያቄ እዚህ ማንሳት የምፈልገው አርበኞች ግንቦት ሰባት ባወጣው በዚሁ በሰሞኑ መግለጫ አንድ ያነሳው ጥያቄ አለ። በኢትዮጵያ የቅርብ ጊዜ የፖለቲካ ትግል ታሪክ ውስጥ በአጠቃላይና በተለይ ደግሞ ህወሀት ኢህአደግ የፖለቲካ ስልጣኑን በተቆጣጠረባቸው ባለፉት ሁለት አስርት ዓመታት ውስጥ ህወሀት ኢህአደግን እንቃወማለን በሚለው ወገን ገንነው የወጡ ሁለት አፍራሽና ኋላ ቀር የፖለቲካ አዝማሚያዎች አሉ ይላል ሲጀምር ነው፣ ይህንን የሚለው መግለጫው። ከነኚህ ውስጥ አንደኛው ራስን በፖለቲካ አመለካከት ዙሪያ ከማሰባሰብ ይልቅ በጎጥና በዘውግ ደረጃ የመመልከትና ሀገራዊ ፖለቲካን በደም ቆጠራ የመመንዘር አባዜ ነው ብሎ ይጀምራል። ይህን መግለጫውን እርስዎ፣ አሁን የተፈጠረው ሁኔታ በዚህ የተቃውሞ ትግል ውስጥ የዘር መራራቅ፣ መሻከር፣ መጠራጠር እንዲፈጠርና እንዲህ አይነት ሁኔታ እንዲባባስ ያደርጋል ብለው ያስባሉ ወይስ ስጋት የለትም? በእውነቱ ለመናገር ግንቦት ሰባት ይሄ መግለጫ ብሎ ከሆነ በጣም ተሳስተዋል። የኢትዮጵያ ህዝብ በእርግጥ ህወሀት የፈጠረው ህወሓትም ማለት አስቸጋሪ ነው። ምክንያቱም እነ መለስ የፈጠሩት የዘውግ ወይም የጎጥ ፖለቲካ በእርግጥ ገፍተው ገፍተው ህጋዊም አድርገውታል። በህገ መንግስትም ጨምረውታል። እና ይሄ ነገር የጥቂቶች ጉዳይ እንጂ የመላው ህዝብ ጉዳይ አይደለም፣ ለማስረጽ ሞክረዋል። ህዝቡን ለመከፋፈል ሞክረዋል። ግን ህዝቡ የደረሰበት ጭቆና አንድ አይነት መሆኑ እያየው ስለመጣ ገዢዎቹ ላይ ያሉ ገዢው መደብ አንድ አይነት ጭቆና እያደረሰበት እንዳለ እየተገነዘበ ሲመጣ፣ የወለጋ ገበሬ፣ የትግራይ ገበሬ የሚያሳልፈው ያለ ስቃይ እየተገነዘበ ስለመጣ የይፋትና ጥሙጋ ገበሬ የቢቸና ገበሬ የሚያሳልፈው ያለ ጭቆና እየተረዳ ስለ ስለመጣ በዚህ በጎጥ ምክንያት የሚፈጠር ሁኔታ ያለ አይመስለኝም። በእርግጥ እነዚህ ሰዎች በዛ ስለተለከፉ ስልጣን ላይ ያሉ ሰዎች በዚህ ስለተለከፉ በዛ ሊቀጥሉበት ይጥራሉ። ህዝቡ ግን ተፍቶታል። ይሄ ነገር አይቀበለውም። እንዳውም በጋራ ሆኖ ለመታገልና አንድነቱን ፈጥሮ በሀገሪቱ ለሁሉም እኩል የሆነ ዲሞክራሲያዊ ስርዓት ለመፍጠር ነው። የሚያይ ያለ፣ የሚተምን ያለ፣ ፕላን የሚያደርግ ያለ። ስለዚህ ይሄ የጎጥ ትንተናው የግንቦት ሰባት ዝም ብሎ ለጊዜያዊ ጥቅም ካልሆነ፣ ለጊዜያዊ ማናሳሻ አንዱን ወገን በጀርባ ለማሰለፍ ካልሆነ በስተቀር ዋጋ ያለው ትንተና አድርጌ አልወስደው። የኤርትራ መንግስት እስካሁን ድረስ ምንም አለማለቱን በዚህ ጉዳይ ላይ እንዴት ነው የሚያዩት? እርስ ወል የኤርትራ መንግስት እንግዲህ ጊዜው እየጠበቀ ያለ ይመስለኛል። ምክንያቱም ይህ ሁኔታ ለኤርትራ መንግስት ትልቅ ሽንፈት የጠቆመ ስለሆነ ማለት በተለይ በፕሮፓጋንዳው ደረጃ ትልቅ ሽንፈት ያስከተለበት ስለሆነ የማን ነው የኢህአዴግ ፕሮፓጋንዳ ጉራ ቅረዩ እያለ እየፈከረበት ስለሆነ እንዴት አድርጎ መመለስ እንዳለበት ጊዜ እየወሰደ ያለ ይመስለኛል። ግን ለምን እስካሁን እንዳሰጠ መጠየቅ ያለበት ሻቢያ ራሱ ስለሆነ ጥያቄው ወደዛ ብታመሩት ጥሩ ይመስለኛል። ዶክተር አረጋዊ በርሄን አመሰግናለሁ። በጉዳዩ ላይ ከኢትዮጵያ መንግስት፣ ከአቶ ሞላ አስገዶም፣ ከአርበኞች ግንቦት ሰባት ከተለያዩ ምንጮች እያገኘናቸው ያለናቸውን ወቅታዊ መረጃዎች በተከታታይ እያቀረብንላችሁ ነው። በተመሳሳይ ሁኔታም የኤርትራን መንግስት ሀሳብ ለማግኘት ከመጀመሪያው ቀን አንስቶ እየጣርነን፣ እስካሁን በይፋ የተጨበጠ መግለጫ ማግኘት ባይሳካልንም አስመራን መጎትጎታችንን እንቀጥላለን። ባገኘን ጊዜ እናቀርብላችኋለን። ሰሎሞን አባተ ነኝ። The America Washington